በሉ አድምጡ፣ የማንዲንጎ ልጆች፣ የጥቁር ህዝቦች ልጆች አድምጡ። የጀግንነት ገድላቸው ስለተነገረላቸው ሱንጃታ የምላችሁን አድምጡኝ። ከረዥም ጊዜ አንስቶ ጀግንነታቸው የሰው ልጆችን ስላስደነቀው ብርቱ ሰው የምነግራችሁን አድምጡኝ። ይህ ግሮይትስ የተሰኙት የምዕራብ አፍሪቃ ተራኪዎች አንበሳው በሚል ስለሚያቆላምጧቸው ንጉሥ ሱንጃታ ኬታ የጥንት ታሪክ መተረክ ሲጀምሩ የሚንደረደሩበት ነው። ከትውልድ ትውልድ በቃል ሲነገር ሲወርድ ሲዋረድ እዚህ ደርሷል። በ13ኛው ክፍለ ዘመን መንደርደሪያ ሱንጃታ ኬታ የማንዲንጎ ማህበረሰብን ሰበሰቡ ይላል ገድለ ታሪኩም። ንጉሳዊ ግዛታቸው በሌሎች ጎሳዎች ተወሮ ነበር። እናም ሱንጃታ የጎሳ አለቃዎችን ወደ ጦርነት መርተው ድል አድርጓል። ይህ ድል የማሊ ንጉሳዊ ግዛት መጀመሪያ ተደርጎ ይወሰዳል። ንጉሳዊ ግዛቱ ከፍተኛ ደረጃ በደረሰበት ወቅት ከምዕራብ አፍሪቃ የባህር ጠረፍ እስከ ኒጀር ወንዝ ድረስ 200 ኪሎ ሜትር የመሬት ይዞታዎችን ያካተተ ነበር። አይደለም፣ ግዛቱ ከዚያም ያለፈ ነበር የሚሉ አሉም። ማሊ ውስጥ የሚገኘው የባማኮ ዩኒቨርሲቲ የታሪክ ፕሮፌሰሩ ሴዶ ካማራ ለወዩ ማንደኝ የማንዲንጎ ስሮ መንግስትን አዋህደዋል። ማንዲንጎ የተለያዩ ጎሳዎች የሚገኙበት የትራኦሬም፣ የኪየታ፣ የካማራ፣ የኮኔና የመሳሰሉት ጎሳዎች የተዋሃዱበት ንጉሳዊ አገዛዝ ነበረ። ሱንጆታ በንጉሳዊ አገዛዙ ሰላምን አስፍነዋል። ታላቅ ንጉሳዊ ግዛትንም ነው የመሰረቱት። እጅግ ሰፊም የሰለጠነም የተዋሃደም ጠንካራና በሃብት የበለጸገ ንጉሳዊ ግዛት ይህ የሱንጃታ ህልም ነበረ፣ ተግብረውታል። በ20 ዓመት አገዛዛቸው ሱንጃታ የእርሻ ስራን ከፍ አድርገው የጨውና የወርቅ ንግድን በመቆጣጠር ማሊ ሀብታምና ሀያል እንድትሆን ረድቷል። በማዕከላዊነት የተደራጀ መንግስት አዋቅረው የባሪያ ስርዓትን ከልክሏል፣ ይላሉ ሴዶ ካማራ። ስለ ሕይወት በአጠቃላይ ይጨነቁ ነበረ። ተፈጥሮን ለመንከባከብ የማህበረሰቡን እሴት ለመጠበቅ ተግተዋል። ስለ ሴቶች፣ ስለ የውጭ ዜጎች፣ ስለ መብትና ግዴታም ህግጋትን አስተግብረዋል። የሱንጃታ ታሪክ ተቀናቃኞቻቸውን ድል በማድረግ ላይ ብቻ የተመሰረተ አይደለም። የግላቸውን ተግዳሮት ድል ማድረግንም ያካትታል። የንጉሥ ልጅ የነበሩት ሱንጃታ ሲወለዱ አካል ጉዳተኛ ሆነው ነው። አንድ ቀን ግን ቆሞ መራመድ ችሏል። በአንድ በኩል በቁርጠኝነት በሌላ መልኩ ደግሞ በድግምት ይላል ገድለ ታሪካቸው። እነሆ ለመጀመሪያ ጊዜ የተራመዱት የአንበሳው ንጉስ ሱንጃታ ገድለ ታሪክ። ትንፋሻቸው መለስ ሲል የንጉሱ ልጅ ምርኩዛቸውን ወዲያ ጣሉ። ተሰብስቦ የነበረው ሀገሬው በንጉሱ የመጀመሪያ እርምጃ እጅግ ተደመመ። እናም ገለል በሉ ገለል በሉ አንበሳው እየተራመዱ ነው ሲል ጮኸ። በሱንጃታ ታሪክ እውነታን ከልብ ወለድ መለየት ይከብዳል። በአብዛኛው ከአረብ ነጋዴዎች የተገኙ የጽሁፍ መረጃዎች ሱንጃታ ኬይታ በእውን የነበሩ ሰው ስለመሆናቸው ያረጋግጣል። ሆኖም እነዚህ ምንጮች ስለ ሕይወታቸው ብዙም አይተርኩም። በቃል የተነገሩት ታሪካቸው ደግሞ በተወሰነ መልኩ ለማመን የማይቻሉ እንደሆኑ ሴዶ ካማራ ይጠቅሳሉ። ታሪክ ከትውስታ ማህደር የሚገኝ ነው። ትውስታ ደግሞ በቀላሉ ሊዛባ ይችላል። የቃል ትርክቱ ልማድ በበኩሉ የበርካታ ምዕተ ዓመታት ክስተቶችን የአንድ ክፍለ ዘመን ብሎም የአንድ ግለሰብ አድርጎ ሊያተረማምሳቸው ይችላል። ይህ የስነ ቃሉ ችግር። የማሊ ንጉሳዊ ግዛት እስከ 1550 ድረስ ተመንድጓል። ከዚያም የፖለቲካ ጥንካሬው ቀስ እያለመዳከም መዳከም ጀመረ። እጅግ ጠቃሚ ከተሞችን የአነስተኛ ግዛት አማጺያንና ከጎረቤት የሚገኙ ቡድኖች ተቆጣጠሩ። ንጉሳዊ ግዛቱ ተንኮታኮተም። ሆኖም ዕድሜ ለግሮይት ትውስታዎች ሱንጃታ ኬታ ዛሬም ይዘክራሉ።